ከኢኮኖሚው ዓለም ናይጄሪያዊው ባለጠጋ አሊኮ ዳንጎቴ የኢትዮጵያ የሲሚንቶ ፋብሪካቸውን ልዘጋ ችላለሁ ሲሉ የሰጡት ማስጠንቀቂያ የኦሮሚያ ክልላዊ መንግስትና የፌዴራል መንግስት ባለስልጣናትን አስቆጥቷል። የዳንጎቴ ኩባንያ ዋና ስራ አስፈጻሚ ኢድዊን ዴቫ ኩማር በገበያና ንግድ ላይ ለሚያተኩረው ብሎምበርግ በሰጡት ቃለ መጠይቅ በኦሮሚያ ክልል የምስራቅ ሸዋ ዞን አስተዳደር ለፋብሪካው የሲሚንቶ ምርት የሚያስፈልጉትን የፑሚስ አሸዋና የሸክላ ግብዓቶች የተደራጁ የአካባቢው ወጣቶች እንዲያቀርቡ አለበለዚያ ለሚፈጠሩ ችግሮች ኃላፊነት እንዲወስዱ መጠየቅ ቃቸውን ተናግረዋል። ብሎምበርግ የምስራቅ ሸዋ ዞን አስተዳደር የጻፈውን ደብዳቤ መመልከቱን ትክክለኛነቱን ማረጋገጡን ጽፏል። ኤድዊን ዴቫ ኩማር የዳንጎቴ ኩባንያ ዋና መስሪያ ቤት መቀመጫ ከሆነችው የናይጄሪያዋ ሌጎስ ሆነው በሰጡት አስተያየት የምስራቅ ሸዋ ዞን አስተዳደር እርምጃ የኢትዮጵያ መንግስት የሰጣቸውን የማዕድን ቁፋሮ ፈቃድ ይጥሳል ሲሉ ወቅሰዋል። የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ አዲሱ አረጋ ይኸው የተሰነዘረው አስደንጋጭ አስተያየት አዲስ አበባ ከሚገኘው ጽፈት ቤት ይልቅ ከዋና መስሪያ ቤቱ መደመጡ አልተዋጠላቸውም። የምስራቅ ሸዋ ዞን አስተዳደር የአካባቢው ወጣቶች ለሲሚንቶ ምርት አስፈላጊ ግብዓቶችን ለፋብሪካው እንዲያቀርቡ በሚል ያሰማው ጥያቄ የኩባንያውን መብት አይነካም የሚሉት አቶ አዲሱ የዳንጎቴ ሰዎች ጥያቄውን ተስማምተው ተቀብለውት እንደነበር ይሞግታሉ። በእኛ በኩል ያለው ምንም ነገር መብታቸውን የሚነካ ነገር የለውም ነው። አንድ ኩባንያ ሲቋቋም እኮ ለራሱ ትርፍ ማግኘት አላማ አድርጎ እንደሚቋቋመው ሁሉ ለአካባቢው ማህበረሰብም የሆነ ትሩፋት ማምጣት ይገባዋል። ያንን ደግሞ እኛ አስገድደን ያደረግነው ነገር የለም። ተደራድረን ነው፣ ተመካክረን ነው፣ ቁጭ ብለን በጠረጴዛ ዙሪያ ሀሳቦችን ሼር አድርገን ተቀብለው አምኖ ፈርመው ነው ማለት ነው። እና አምነህ ወደህ ያደረግከውን ነገር እንደገና መብቴን ይነካል ብለህ በሌላ መንገድ ደግሞ እንደዚህ አይነት መግለጫ እና እንትን መስጠት ተገቢነት የለውም ማለት ነው። አቶ አዲሱ አረጋ እንዳሉት በእርግጥ የአሊኮ ዳንጎቴ ኩባንያ የቀረበለትን ጥያቄ ተስማምቶ ስለመቀበሉ ማረጋገጥ አልተቻለም። የዳንጎቴ ሲሚንቶ የኢትዮጵያ ቢሮ ኃላፊ ዲፕ ካማራ ለዶይቸ ቬለ እንዳሉት በጉዳዩ ላይ ምላሽ መስጠት የሚችሉት የኩባንያው ባለቤት አሊያም ዋናው መስሪያ ቤት ናቸው። ሌጎስ የሚገኘው መስሪያ ቤት በበኩሉ በኢሜይል ላቀረብነው ጥያቄ ምላሽ ነፍጓል። የዳንጎቴ ሲሚንቶ ስራ አስፈጻሚ ኢድዊን ዴቫ ኩማር የኢትዮጵያውን ማምረቻ ከመዝጋታቸው በፊት የፌዴራል መንግስት ጣልቃ እንዲገባ የሚጠይቅ ደብዳቤ እንደሚጽፉ ለብሎምበርግ ነግረውታል። አቶ አዲሱ የምስራቅ ሸዋ ዞን አስተዳደር ጥያቄ የፋብሪካውን መብት የሚነካ አይደለም ይበሉ እንጂ ዳንጎቴ ከክልሉ ቀድሞ የተሰጣቸው የመዋለ ንዋይና የንግድ ፈቃድ ጋር ስለመጣጣሙ ግን የኢኮኖሚ ባለሙያው አቶ ጌታቸው ተክለማርያም ጥያቄ አላቸው። አሁን ዳንጎቴ ኃላፊ የሚናገሩት የምርት ሂደታቸው በአጠቃላይ ከመንግስት ከክልልና ከፌዴራል መንግስት መጀመሪያ ፍቃድ ተጠይቆበት መግባባ ላይ ተደርሶ መንግስት ፈቅዶ የተሰጣቸው የኢንቨስትመንትና የንግድ ፍቃድ ነው ያላቸው። በዚህ የንግድና የኢንቨስትመንት ፍቃድ ውስጥ ያልተጠቃለለ አሁን እንደ ግዴታ እንዲሸከሙት የተደረገባቸው ጫና ከኛ የምርት ሂደት ጋር አብሮ የሚሄድ አይደለም፣ የምንቀበለው አይደለም። ስለዚህ አገር አቋርጦ እንደመጣ ቢዝነስ መጀመሪያ ከተሰጠን የንግድ ፍቃድ እና ኢንቨስትመንት ፍቃድ ጋር የሚጋጭ ነው የሚል እጥብ ነው ያቀረቡት። ይሄ የማይስተካከል ከሆነ ደግሞ በሀገሪቱ ውስጥ ያለንን የማምረት ሂደት እንደምንዘጋ እና እናስብ እንችላለን የሚል ነገር ተናግረዋል። እና የሚጋጭ ነገር አለው። አዎ የሚጋጭ ነገር አለው። የሚጋጭ ነገሩ ግን ጥያቄው ሳይሆን ያ ጥያቄ የተስተናገደበት ሂደት እና ከፋብሪካው ባለቤቶች ጋር የተደረገው ንግግር መቋጫው በመንግስት በኩል ብቻ የተወሰነ ውሳኔ መሆኑ ይመስለኛል የሚያጨቃጭቅ ያደረገው። መጀመሪያ የኢንቨስትመንትና የንግድ ፍቃድ በሚሰጣቸው ሰዓት እንዲያከናውኑት ከተሰጣቸውና በይዞታነት እንዲያስተዳድሩት ከዛም ደግሞ በምርት ሂደታቸው ውስጥ አስገብተው እንዲሰሩት መግባባት ላይ ከተደረሰበትና በንግድ ፍቃዳቸውና በኢንቨስትመንት ፍቃዳቸው ውስጥ ከተጠቃለለ ሂደት ውጭ የሆነ ነገር ነው። እንግዲህ የውጭ ባለወረቶች በስራ ላይ እንዲሰማሩ የማስተዋወቁን ፍላጎታቸውን ሲያሳዩም የመመዝገብና ፍቃድ የመስጠት ኃላፊነቱ በኢትዮጵያ ኢንቨስትመንት ኮሚሽን እጅ ይገኛል። የውጭ ኩባንያዎች አሊያም ባለወረቶች። ቢዝነስ ላይሰንስ ተብሎ የሚጠራውን የመስሪያ ፍቃድ የሚያገኙት በሚሰማሩበት አካባቢ ነው። ጉዳዩ በቀጥታም ይሁን በተዘዋዋሪ የሚመለከታቸውን የኢትዮጵያ ኢንቨስትመንት ኮሚሽን እና የኢንዱስትሪ ሚኒስቴር አስተያየት ለማካተት ያደረግነው ጥረት አልሰመረም። የምስራቅ ሸዋ ዞን አስተዳደር በአካባቢው ሲሚንቶ በማምረት ላይ የተሰማሩት የአሊኮ ዳንጎቴና የሚድሮክ ደርባን የመሳሰሉ ፋብሪካዎች የፑሚስ ማምረቻዎቻቸውን ለአካባቢው ወጣቶች አሳልፈው እንዲሰጡ የጠየቀው ባለፈው መጋቢት ወር ነበር። በወቅቱ የዳንጎቴ ኩባንያ የአስተዳደሩን ጥያቄ የመቀበል አዝማሚያ አሳይቶ ነበር። ሰኞ መጋቢት 11 ቀን 29 ዓ.ም ም ለንባብ በበቃው የብሎምበርግ ዘገባ የዳንጎቴ የስሚንቶ ፋብሪካዎች ኃላፊ ኦነ ፋንደር ዊጅድ የኦሮሚያ ክልል ጥያቄ በግብዓቶቹ ላይ የዋጋ ጭማሪና የጥራት ጉድለት እስካላስከተለ ድረስ ኩባንያቸው የቀረበለትን ውል ለመፈረም ፈቃደኛ መሆኑን ተናግረው ነበር። ኃላፊው አስተዳደሩ ሊያስገድደን አይገባም ሲሉ ግን መናገራቸው አልቀረም። የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ አዲሱ አረጋ የዳንጎቴ ሲሚንቶ ፋብሪካ የቀረበውን ስምምነት ፈርሟል ሲሉ ይናገራሉ። ሲሚንቶ ፋብሪካዎቹ በሁሉም የስራ ዘርፎቻቸው ለወጣቶች የስራ እድል መፍጠር የሚችሉበትን ሁኔታዎች መነሻ ፕሮፖዛል አቅርበን በዛ ላይ ነው ድርድርና ውይይት ያደረግነው ማለት ነው። በዚህም መሰረት በሀገራችን ውስጥ በተለይ በኦሮሚያ ክልል የሚንቀሳቀሱ የሲሚንቶ ፋብሪካዎች የማዕድን ማውጫ ቦታዎችን ጨምሮ ሲሚንቶ አምርተው እስከ መሸጥ ድረስ ያለውን አጠቃላይ እሴት ሰንሰለቱ ራሳቸው ይዘው ቆይተው ስለነበረ አሁን ካለው የስራ አጥነት ጫና ችግር አንጻር እነሱም ይህንን ሼር ማድረግ እንዳለባቸውና የማዕድን ማውጫ ቦታ ኮንሴሽኑ ተጠብቆላቸው ማዕድን ከማዕድንም ደግሞ ፑሚስና አሸዋ ኮሚቾ የሚባል የሲሚንቶ ግብአት አሸዋ አለ እነዚህን ነገሮች ለወጣቶች ቢለቁላቸውና ወጣቶቹ ያንን አምርተው ቢያቀርቡላቸው የሚል ሀሳብ ነው የቀረበው። በዚህ መሰረትም ዳንጎቴን ጨምሮ የሙገር ሲሚንቶ፣ ደርባ፣ ሜድሮክ፣ ናሽናል ሴመንት እነዚህ ሁሉ ማኔጅመንቶቻቸው ጋር ሰፊ ውይይት ተደርጎ በውይይቱ መሰረት ይሄ ነገር ተገቢ ነው እንቀበላለን ብለው ስምምነትም ከወጣቶቹ ጋር ተፈራርመው ወደ ተግባር የገባንበት ሁኔታ ነው ያለው ማለት ነው። ያንን ስምምነት ፈጽመው ወደ ተግባር ከገቡ በኋላ ምንም የተከሰተ ችግር የለም። ከዛ ስምምነት በኋላ ችግሮች እንኳን ተከስተው ቢሆን ኖሮ የምርት ሂደቱን የሚያስተጓጉል ነገር እንኳን አጋጥሞ ቢሆን ኖሮ ያንን እንዴት እንፍታ ብሎ መወያየት አንድ ጉዳይ ነው ማለት ነው። ከዚህ አንጻር ከዳንጎቴም ሆነ ከሌሎች የሲሚንቶ ፋብሪካዎች ጋር የኦሮሚያ ብሔራዊ ክልላዊ መንግስት ምንም ዓይነት ውዝግብ የለም። ሁከት የቀላቀለ ተቃውሞ ገጥሞት የነበረው የኢትዮጵያ መንግስት በተለይ ወጣቶች ላይ ለበረታው ስራ አጥነት መፍትሄ ሲያማትር እነሆ ወራት አልፈዋል። ለወራት በዘለቀው ተቃውሞ የዳንጎቴ ሲሚንቶ ፋብሪካን ጨምሮ የመንግስትና የባለወረቶች ተቋማትና ንብረቶች ጥቃት ተፈጽሙባቸዋል። የኦሮሚያ ክልላዊ መንግስት የሲሚንቶ ምርት ግብዓቶችን ጨምሮ የማዕድን ማውጫዎችን ነጥቆ ለወጣቶች በመስጠት ሰዎች ከአርባ አምስት ሺህ በላይ የስራ እድል መፍጠሩን አቶ አዲሱ ይናገራሉ። ፋብሪካ ኖሯቸው የማድን ማውጫ ቦታ ኖሯቸው ለፋብሪካቸው ግብዓት የሚያመርቱ ኩባንያዎች አሉ። እንደ ዳንጎቴ እንደ ደርባ አይነት እና እንደ ሙገር አይነት ኩባንያዎች ማለት ነው። ሌሎቹ ደግሞ የሲሚንቶ ግብዓት የሚሆነውን የማድን ማውጫ ቦታ በህገወጥ መንገድ ፋብሪካም ሳይኖራቸው ይይዙና ለፋብሪካዎቹ የሚሸጡበት ሁኔታ ነው የነበረው ማለት ነው። ፋብሪካ የላቸውም። ነገር ግን በተለያየ መንገድ ከአርሶ አደር ከተለያዩ አካላት ያንን ቦታ በትናንሽ ዋጋ ገዝተው ይዘው በኤክስካ ኤክስካቫተር እየቆፈሩ እየጫኑ የሚሸጡበት ሁኔታ ነው ያለው። የመጀመሪያው ውሳኔ እነዚህ በህገወጥ መንገድ ሲሚንቶ ፋብሪካ ሳይኖራቸው የማዕድን ማውጫ ቦታዎችን በህገወጥ መንገድ ወሮ ይዞ የነበሩ ሰዎች እንዲወጡ የተደረገበት ሁኔታ ነው ያለው። ሁለተኛው ደግሞ ከሲሚንቶ ፋብሪካዎች ጋር በተደረገ ድርድር የማዕድን ማውጣቱን ስራ ለወጣቶቹ እንዲለቁ የማድረግ ጉዳይ ነው። ሶስተኛ ደግሞ የካዋ ቦታዎችን የአሸዋ ማውጫ ቦታዎችን እንደዚሁ በህገወጥ መንገድ በሰፊ ተይዞ የነበሩበት ሁኔታ ነው ያለው እና በዚህ ዘርፍ ብቻ እስካሁን ባለኝ መረጃ ከአርባ አምስት ሺህ በላይ ወጣቶች የስራ እድል ያገኙበት ሁኔታ ነው ያለው። በማዕድን ዘርፍ ብቻ ማለት ነው። በኦሮሚያ ክልል ሙገር አደበረን ወረዳ የሚገኘው የዳንጎቴ ሲሚንቶ ፋብሪካ ማምረት ከጀመረ ሁለት ዓመታት አልፈውታል። አንድ ሺህ ሰራተኞች የቀጠረው ፋብሪካ በዓመት ሁለት ነጥብ አምስት ሚሊዮን ቶን ሲሚንቶ የማምረት አቅም አለው። ምርቱን ኬንያን ወደ መሰሉ የጎረቤት ሀገራት እስከ መሸጥ የደረሰው የናይጄሪያዊው ባለጠጋ ፋብሪካ በኢትዮጵያ አለቅት ተወዶ የነበረውን የሲሚንቶ ዋጋ በማረጋጋቱ ረገድ ከፍ ያለ ሚና እንደተጫወተ ይነገርለታል። የኢኮኖሚ ባለሙያው አቶ ጌታቸው ባላቸው ተክለማርያም አሁን የተፈጠረው መቃቃር የሲሚንቶ ፋብሪካውን መዘጋት እንዳያስከትል ያሰጋቸዋል። አንድ ኢንቨስትመንት በቀጣይነት በዘላቂነት ትርፋማ ሆኖ በባለቤቱም በአመቱ መጨረሻ ትርፍን እንዲያስገባ ለሀገር ኢኮኖሚም ጠቃሚ እንዲሆን ከመንግስት ጋር ብቻ ሳይሆን ኢንቨስት የሚያደርገው ሰውና መንግስት ብቻ ሳይሆኑ ኢንቨስት የሚያደርገው ሰውና መዋለ ነዋዩን የሚያፈስበት አካባቢ ያሉ ሰዎች መግባባት ላይ መድረስ መቻል አለባቸው። አንድ ኢንቨስትመንትን ሆስት የሚያደርግ ወይንም ተቀባይ አገር እንደዚህ አይነት የምርት ሂደትን መቀየር የሚደርስን ውሳኔ በሚወስን ሰዓት በኢንተርናሽናል የኢንቨስትመንት ኖርሞችን መገዛዝ መቻል አለበት። አሊኮ ዳንጎቴ በብዙ ሚሊዮን ዶላር ፈሰስ የተደረገበት ትልቅ የሲሚንቶ ፋብሪካ በኢትዮጵያ ለመገንባት በሚመጡ ሰዓት ዋና መተማመኛቸው አንድም በኢትዮጵያ ውስጥ ያለው የኢንቨስትመንት ክላይሜት፣ ከኢትዮጵያ መንግስት የተሰጣቸው ማረጋገጫ፣ በኢትዮጵያ ውስጥ ያለው የኢንቨስትመንት ህግ እና ከዛ በዘለለ ግን ኢትዮጵያ ለዓለም አቀፍ የኢንቨስትመንት ሕግጋቶች ያላትን ተገዥነት በማየት ነው። ይህንን ሁሉም መዋለ ነዋይ እዚህ አምጥቶ ያፈሰሱ። ስለዚህ እንደዚህ አይነት እርምጃዎች በሚወሰዱበት ሰዓት ቁጭ ብሎ ተነጋግሮ ለሁለቱም በሚጠቅም መልኩ መካሄድ ያለበትን መስመር መከተል ነው ያለባቸው። ስለዚህ አሁን ያለው የተካረረ በሁለቱም ሳይድ የተካረረና አቋም የያዘ የሚመስል አካሄድ ለፋብሪካውም፣ ለሀገሪቱም፣ ለክልሉም ከዛም አልፎ ደግሞ ይጠቀሙ ዘንድ ሁሉም ለሚያስቡላቸው ፋብሪካውም ሆነ ይጠቀሙ ዘንድ ለሚያስቡላቸው የአካባቢው ሰዎች ጠቃሚ ነው ብዬ አላስብም፣ በሁለቱም የተካረረ መንገድ። ስለዚህ ተቀምጠው አንድም በሀገሪቱ ህግ መሰረት እና ዓለም አቀፍ የኢንቨስትመንት ህግ ማዕቀፋት፣ ከዚያም ውጭ ደግሞ በሀገሪቱ መሬት ላይ ባለ ሪያሊቲ ላይ የተመሰረተ ከልብ የሆነ ውይይት ማድረግና ችግሩን መፍታት አለባቸው ብዬ ነው የማስበው። በኢትዮጵያ መንግስት ባለስልጣናት እና በአሊኮ ዳንጎቴ ኩባንያ አመራሮች መካከል የተፈጠረው አተካሮ አገሪቱ የውጭ ባለወረቶችን ቀልብ ለመሳብ የምታደርገውን ጥረት ክፉኛ እንደሚጎዳ አቶ ጌታቸው ተናግረዋል። የኢኮኖሚ ባለሙያው በሁለቱ ወገኖች መካከል የተፈጠረው ልዩነት ከዚህ ደረጃ መድረሱ በራሱ አስገርሟቸዋል። እኛ ህገ መንግስቱን የሚጥስ አንድም ነገር አናደርግም የሚሉት አቶ አዲሱ አረጋ በበኩላቸው ባለሀብቶች ነጻነት ተሰምቷቸው እንዲሰሩ እንሻለን ብለዋል። አድማጮች፣ የዛሬው የከኢኮኖሚው ዓለም መሰናዶ ተጠናቋል። እሸት የበቀለነኝ ጤና